የኤርትራው ፕሬዚደንት ኢሳያስ አፈወርቂ ትላንት ረቡዕ ከመንግስታቸው መገናኛ ብዙሀን ጋር ባደረጉት ለሁለት ሰዓታት የዘለቀ ቃለ ምልልስ በሀገራቸው ትግራይ ውስጥ ባለው የሰላም መጥፋት ጉዳይ፣ በኢትዮጵያና ሱዳን ድንበር ውዝግብ፣ በአባይ ውሃ አጠቃቀም ላይ ባለው አለመግባባት፣ በኤርትራና ቀይ ባህር አካባቢ ግንኙነቷ ላይ መብራሪያ ሰጥተዋል። በኢትዮጵያ እና በሱዳን መካከል የሚስተዋለውን መቆራቆስ ከሀገሮቹ የችግር ሁኔታዎች ጋር የማይጣጣምና ምክንያታዊነት የጎደለው ብለውታል። ትግራይ ውስጥ ያለውን ሁኔታ ለውጡን በመቃወም ሲደረግ የነበረ ትንኮሳ እና ድብቅ ዓላማ የነበረው ሲሉ ቢጠሩትም ትግራይ ውስጥ ተሰማርተዋል ስለሚባሉት የኤርትራ ወታደሮች ግን ምንም አልተናገሩም። አዲሱን የአውሮፓ ዓመት አስታከው ፕሬዚዳንቱ የሰጡትን ዓመታዊ ቃለ ምልልስ የተከታተለው የአስመራው ሪፖርተራችን ብርሃነ በርሀ ዝርዝሩን ይዟል። ፕሬዚደንት ኢሳያስ አፈወርቂ ትላንት ረቦ 102013 ከመንግሥት መገናኛ ብዙሃን ጋር በቀጠናዊና ሀገራዊ ወቅታዊ ጉዳዮች ላይ ሰፊ ማብራሪያ ሰጥተዋል። ፕሬዚደንት ኢሳያስ በኢትዮጵያ ወቅታዊ ጉዳዮች ላይ ለተነሳው ጥያቄ በሰጡት ማብራሪያ በ2010 በኢትዮጵያ የመጣውን ለውጥ ተከትሎ በኤርትራና ኢትዮጵያ መካከል የሰላምና ትብብር ስምምነት ከተፈረመ በኋላ የድንበር ጉዳዩን ለጊዜው በማቆየት ለሰላምና የጋራ ትብብር ቅድሚያ በመስጠት ሲሰሩ መቆየታቸውን ገልጸዋል። ሰላሙ ያልተዋጠላቸው የህወሀት መሪዎችና ደጋፊዎች ግንኙነቱን ለማደናቀስ ሲያደርጉት የነበረውን እንቅስቃሴ ሲከታተሉት እንደነበር የተናገሩት ፕሬዚደንት ኢሳያስ አፈወርቂ የሁመራ ኦም ድንበር በተከፈተበት ወቅት ከዶክተር ደብረጼን ጋር ስለ ጉዳዩ እንደተነጋገሩ አስረድተዋል። ኣብኡ ኦም ሓጀር ዳቂቅ ክልተ ደቂ ዝኸውን ተራኺብና ምስ ዝነበረ ድግስ ማለት እዩ ኣነ ሕጂ ሓንቲ መልእኽቲ ነራትኒ ሳ እውን ሰጋእ መጋእ እናበልኩ የ ድልድ ተነገርናዮም ተተነገርናዮም ኣሓንባር ምንጋር ተሓይሽ ደብረፅን ንምንታይ ኹም ንውግእ ትቀረቡ ዝትተረቡ ዘለኹም ንምንታይ ኣይትኸውንን እያ እንታይ ማለት እዩ ትኸውንን እያ ብኦም ሓጀር በነበረው ድግስ ላይ ለአንድ ሁለት ደቂቃ ተገናኝተን ሳለ አንድ መልእክት ነበረኝ። እሱንም ልንገረው አልንገረው እያልኩ አቅማምቼ ነበር። መንገር ይሻላል ብዬ ደብረጼን፣ ለምንድን ነው ለውጊያ እየተዘጋጃችሁ ያላችሁት ለምን አይሆንም አልኩት። እኔን ያመጣኝ ዋነኛ ጉዳይ ይሄ ነው። በሆዴ ይዤው እንዳልሄድ መንገድ ስላለብኝ ነው የምነግርህ አልኩት። አብይ ገፋፋኝ ስለ ስለነበረ እኔ መልእክት እንደማስተላለፍና ወታደራዊ ዝግጅት እንደማያስፈልግ ለማስጠንቀቅ ነው የነገርኩት ብለዋል። የሕወሓት መሪዎች በሰሜን እዝ ላይ የፈጸሙት ጉዳት ከተዛባ አስተሳሰብ የመነጨ የእብደት አስተሳሰብ ነው ያሉት ፕሬዚደንት ኢሳያስ የጦርነቱ ዓላማ በስልጣን ላይ ያለውን መንግስት በመጣል ወደ ኤርትራ ለመሻገር የተጠነሰሰ እቅድ እንደሆነ ተናግረዋል። ምርጫታት ተኻይዱ ብክልል ነቲ ፌደራል መንግስቲ ሕጋውነት የብሉን ናይ ምባል ስጉምቲ ተወሲዱ እዚ ቀዳማይ ውጥን ጸወታ ዩ በትግራይ የተደረገው ምርጫ ለሚቀጥለው የጦርነት እቅድ መነሻ ነው። ቀጥለው የሰሜን እዝ ላይ ጥቃት በመፈጸም አዲስ አበባ ያለውን መንግስት በመጣል ወደ አስመራ ለመቀጠል የታለመ የእብደት አስተሳሰብ ይዞ ወደ ጦርነት መግባት ከተዛባ አስተሳሰብ የመጣና ማንም ያልጠበቀው ታሪካዊ ፍጻሜ ነው ብለዋል። አሁን በኢትዮጵያ እየታየ ያለው ችግር ከ1986 እስከ 2013 ሲኮሰኮስ የነበረ የብሔር ፖለቲካ ውጤት እንደሆነ የተናገሩት ፕሬዚደንት ኢሳያስ ኢትዮጵያ ለቀጠናው መረጋጋት ትልቅ ቦታ እንዳላት ጠቅሰው ከኢትዮጵያ ሕዝብና መንግስት ጋር በጋራ መስራት የምርጫ ጉዳይ ብቻ ሳይሆን ስትራቴጂያዊ ግዴታ እንደሆነ አስረድተዋል። ፕሬዚደንት ኢሳያስ ከህዳሴ ግድብ ጋር በተያያዘ በኢትዮጵያ፣ ሱዳንና ግብፅ መካከል የተፈጠረው አለመግባባትን አመልክተው በሰጡት ማብራሪያ የህዳሴ ግድብ መሙላት መጀመሩን ተከትሎ ጉዳዩ መነሳቱ ከበስተጀርባ ሌላ ትልቅ ፖለቲካዊ ግፊት ያለው እንደሆነ በማመልከት ጉዳዩ የአካባቢው ህዝቦችን ዘላቂ ሰላም በሚያስጠብቅ መልኩ መፈታት አለበት ብለዋል። ቀጻል ቆዋሞ ፖሊሲና ጸንሐ ኣብዚ ከባቢ እዚ ብፍላይ ናይ ኢትዮጵያ ሚትን ዓሰርተ ሚልዮን ህዝቢ እንተወሲድና ናይ ሱዳን ኣርባ ሚልዮን ድሕር ወሲኽና ኣሉ ናይ ግብፂ ምት ሚልዮን ድሕር ወሲኽና ኣሉ ክልተ ሚትን ሓምሳ ሚልዮን ህዝቢ ኣለዎ በዚህ አካባቢ የኢትዮጵያ አንድ መቶ ዓስር ሚሊዮን የሱዳን አርባ ሚሊዮንና እና የግብፅ መቶ ሚሊዮን ህዝብ ተደምሮ ሁለት መቶ ሃምሳ ሚሊዮን ህዝብ አለው። ብሃያ አምስት ዓመታት ውስጥ ይህ ቁጥር በእጥፍ ይጨምራል። ስለዚህ ለሚመጣው ትውልድ ሊያገለግል በሚችል ቴክኒካዊ ግምገማ ላይ የተመሰረተ መፍትሄ ሊገኝለት ይገባል ብለዋል። በኢትዮጵያና ሱዳን መካከል ስላለው ግጭትን በተመለከተ ፕሬዚዳንቱ በሰጡት ማብራሪያ ሁለቱ ሀገራት በሽግግር ወቅት ባሉበት ጊዜ የድንበር ግጭት መነሳቱ ምክንያታዊ አለመሆኑን ጠቅሰው ጉዳዩ የሁለቱ ሕዝቦችን ፍላጎት ቅድሚያ በሚሰጥ መልኩ አስቸኳይ መፍትሄ ማግኘት እንዳለበት አስረድተዋል። እዚኦም ጉዳይ እዚኣቶም እዚ ሕጂብ ኢትዮጵያ ምዕብል ዘሎ ሁነታት አብ ግምታ ኣቲና ፅባሕ ድሕር ፅባሕ ከይተወንዘፉ ናይ ብሓቂ ፍታሓ ክረክበሎም ክክርከበሎም ክክእል ኣለዎ ምስኡ ግን ቀዳምነት ክኸፈል ቀዳምነታት ክፍለጡ ክእሉ ኣለዎ ጉዳዩ በኢትዮጵያ ካለው ሁኔታ ጋር ዛሬ ነገ ሳይባል እውነተኛ መፍትሄ ሊገኝለት ይገባል። ከዚህ ጋር ተያይዞ የሁለቱ ሀገራት ቅድሚያ ጉዳዮች ሊታወቁም ይገባል። ቅድሚያ መሰጠት ያለባቸው ጉዳዮችን አቆይቶ የሚደረግ ስራ ውጤት የለውም። ስለዚህ ለእኛና እኛን ለሚመስሉ ሀገራት ጉዳዩ አሳሳቢ ስለሆነ የሰዓት እላፊ ጊዜ ሳንጠብቅ በተቻለ መጠን በፍጥነት ልንሰራበት የሚገባ ጉዳይ ነው። ምክንያቱም በቀጠናው ሰላምና መረጋጋት ለመፍጠር ስለማይቻል ብለዋል። ኤርትራ ከሳውዲ አረቢያና ሌሎች አረብ ሀገራት ጋር ስላላት ግንኙነት የተጠየቁት ፕሬዝደንት ኢሳያስ አፈወርቂ ባለፉት ቅርብ ዓመታት በሳውዲ አረቢያ እየታየ ያለው አካሄድ ለቀይ ባህር አካባቢ ትልቅ ሚና እንዳለው በመግለጽ የሁለቱ ሀገራት ግንኙነት በጊዜያዊ ጥቅም ላይ የተመሰረተ ሳይሆን ዘላቂነት ያለው ሁሉንም አቀፍ ግንኙነት በመፍጠር ላይ የተመሰረተ ተስፋ ሰጭ ግንኙነት ነው ብለዋል። ፕሬዝዳንቱ በአሁኑ ወቅት ኤርትራን ለማጠልሸት እየተደረገ ያለው ክስ ከዚህ ቀደም ለረጅም ዓመታት ሲደረግ የነበረ በመሆኑ የሚያስገርም አይደለም ከማለት ውጪ የኤርትራ ሰራዊት ትግራይ ውስጥ ስለመኖሩ በተለያዩ ወገናት እየተነገረ ስላለው ክስና ወቀሳ በቀጥታ ያሉት ነገር የለም። ፕሬዚደንት ኢሳያስ ትላንት ረቡዕ ባደረጉት የሁለት ሰዓት ቃለ ምልልስ ስለ ኤርትራ ወቅታዊ ሁኔታዎችም ማብራሪያ ሰጥተዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ